The voice of a man. የሳውዲ አረቢያ መንግስት በሙስና ከጠረጠራቸውና በቁም ስር ከሚገኙት የመንግስት ባለሥልጣናትና ነጋዴዎች መካከል መሃል የሆኑት ኢትዮጵያዊ ትውልድ ያላቸው የሳውዲ ቱጃር ሼክ መሐመድ ሁሴን አላሙዲ በሳውዲ መንግስት እየተመረመሩ መሆኑንና የታገደው ንብረታቸው ከሳውዲ ውጭ ያለን አያካትትም ሲሉ ለንደን የሚገኙት የሼኩ ቃል አቀባይ ለአሜሪካ ድምፅ ገልጠዋል። ጽዮን ግርማ ነች። በለንደን የሚገኙት የሼክ መሐመድ ሁሴን አሊ አላሙዲ ቃል አቀባይ ቺን ፔንድሬ ስለ ሁኔታው ከአሜሪካ ድምፅ ተጠይቀው በኢሜይል በሰጡ ምላሽ አሊ አላሙዲ በሳውዲ አረቢያ ሪያድ ከተማ ሪትስ ካርልተን ሆቴል ውስጥ በቁጥጥር ስር እንደሚገኙ አረጋግጠውልናል። በዚሁ ምላሻቸው ላይም በሳውዲ አረቢያ የተያዙ የተለያዩ አይነት ምርመራዎችና ጥያቄዎችን ሼሁ በጽኑ ያስተባብላሉ። የንጉሳዊ ግዛቷ የሀገር ውስጥ ጉዳይ በመሆኑ በዝርዝር የምንሰጠው አስተያየት ባይኖርም ሁኔታው በሼሁ የሚንቀሳቀሱ የውጭ ሀገር የንግድ ተቋማትን ስራ እንደማያስተጓጉል ለመግለጽ እንወዳለን ብለዋል። በሳውዲ መንግስት በሙስና ተጠርጥረው በቁጥጥር ስር ከሚገኙት ልዑላን፣ ሚኒስትሮች፣ የቀድሞ ሚኒስትሮችና ባለሀብቶች መካከል አንዱ የሆኑት ሼክ መሀመድ ሁሴን አላሙዲን እንደ ሌሎቹ ተጠርጣሪዎች ሁሉ የባንክ ሂሳባቸው ታግዶ ሊሆን እንደሚችል ዘገባዎች ይጠቁማሉ። ከትላንት በስቲያ የወጣው የሮይተርስ መረጃም የሚያሳየው የተጠርጣሪዎቹ የባንክ ሂሳብ መታገዱን ነው። አስራ አምስት ነጥብ አምስት የተመዘገበ የሀብት መጠን ያላቸው ቢሊዮነሩ ሼክ መሐመድ አሊ አላሙዲ በዓለም እጅግ ከፍተኛ ሀብታም ከሚባሉት ሰዎች ተርታ የሚመደቡ ሲሆኑ በፎርብስ መረጃ መሰረት ከሳውዲ ሁለተኛ፣ ከአረብ ሀገራት ደግሞ ሶስተኛ ባለሀብት ናቸው። ሼክ መሐመድ በኢትዮጵያም ቁጥር አንድ ቢሊዮነር ናቸው። ዋነኛ የሀብት ምንጫቸው የነዳጅ ዘይት እንደሆነም ይነገራል። በኢትዮጵያ በሆቴልና በቱሪዝም፣ ግብርና ትምህርት፣ ማዕድን፣ ኮንስትራክሽን፣ ሪል ስቴት፣ ማኒፋክቸሪንግ ኢንዱስትሪዎችና በፋይናንስ ስራ ላይ ተሰማርተው ከሰባ ኩባንያዎችና ከአርባ ሺህ በላይ ቋሚ ሰራተኛ ያላቸው ባለሀብት ናቸው። ሼክ መሐመድ አላሙዲን ከዚህ ጎን ለጎን በኢትዮጵያ ለልማት የወሰዷቸው በርካታ ቦታዎችን ለአመታት አጥረው በማስቀመጥ ስማቸው የሚነሳ ባለሀብትም ናቸው። ከድርጅቶቻቸው መካከልም ታክስ ባለመክፈል ክስ ተመስርቶባቸውም ያውቃል። ሼክ መሐመድ ሁሴን አላሙዲን በተመለከተ በኢትዮጵያ ካሉ የስራ አጋሮቻቸውና ወዳጆቻቸው መረጃን ለማግኘት ከፍተኛ ጥረት አድርገናል። ነገር ግን አብዛኞቹ መረጃን ለመስጠት በራቸውን ዝግ አድርገዋል። Na Amurka domin suka Washington D.C.